የዩናይትድ ስቴትስ ተመራጭ ፕሬዚደንት የሆኑት ሪፐብሊካዊው ዶናልድ ትራምፕ በምርጫ ዘመቻቸው ወቅት ከነበራቸው የጠነከረና የከረረ አነጋገር ሰሞኑን ለስለስ ብለው ታይተዋል። ይህ አቋማቸውም ዶናልድ ትራምፕ በዘመቻቸው ወቅት ለሕዝብ የገቡትን ቃል በተግባር ያውሉት ይሆን የሚሉ ጥያቄዎችን ቀስቅሷል። ሚስተር ትራምፕ በተጨማሪም ተፎካካሪያቸው የነበሩትን ሚስ ሂላሪ ክሊንተንንና ባለቤታቸው ቢል ክሊንተንን እንዲሁም ፕሬዚዳንት ባራክ ኦባማን ሲያወድሱ ተሰምተዋል። ተመራጭ ፕሬዚዳንቱ እነዚህን ጥያቄዎችና አስተያየቶች ትላንት እሁድ ሲቢኤስ በተባለው ቴሌቪዥን ላይ ቀርበው አስተናግደዋል። ላቴካ ሆክ የላከችው ዘገባ ዝርዝሩን ይዟል። አዲሱ አበባ ያቀርበዋል። የሚስተር ትራምፕ ያልተጠበቀ ድል በተለያዩ የአሜሪካ ትላልቅ ግዛቶች ጥያቄዎችን አስነስቷል። ከጥር 12ቱ የቃለ መሐላ ፕሮግራም ጋር የገጠም ዘንድም ሌሎች ተጨማሪ ጥያቄዎች ታቅደውላቸዋል። እንደዚህ አይነቱ ተቃውሞ በሌሎች የሀገሪቱ ክፍሎች ለሚገኙና በዚህ የአዲስ ፕሬዚደንት ምርጫ ለተበሳጩ ሰዎች በዓለም አቀፍ ደረጃም ቢሆን አሜሪካውያን እንዲህ አይነት ዘረኛና በወንዶች የበላይነት የሚያምን አጀንዳ ያለውን ፕሬዚደንት እንዳይፈልጉ መልእክት የሚያስተላልፍ ይመስለኛል። ሚስተር ትራምፕ ከዚህ አይነቱ ትችትና ተቃውሞ ለመገላገል ቶሎ ብለው የሄዱት የቀድሞዋ የፖለቲካ ተቀናቃኛቸው ድጋፍ እንደሰጧቸው ወደ መግለጡ ነበር። በእሁዱ 60 ሚኒትስ በተባለው የሲቢኤስ ቴሌቪዥን ፕሮግራም ቃለመጠይቅ ላይም ሂለሪ ክሊንተንንም ሆነ ባለቤታቸው ቢል ክሊንተንን እጅግ ተሰጥኦና ችሎታ ያላቸው ቤተሰቦች እያሉ በማወደስ አልፎ ተርፎም ምክር ከሚጠይቋቸው ሰዎች መካከል እንደሆኑ በመናገር የሚያስነቅፏቸውንና ለትችት የሚደረጓቸውን ጥያቄዎች ወደ ጎን ለመግፋት ተጠቅመውበታል። ዩናይትድ ስቴትስን ከሜክሲኮ በትልቅ ግንብ ለመለየት ያላቸውን እቅድ ተግባራዊ እንደሚሆን ተናግረዋል። ሆኖም አንዳንዱ ስፍራ አጥር ብቻ እንደሚሆን ነው የተናገሩት። በአንዳንድ ስፍራዎች ላይ ግን ግንቡ መገንባቱ ተገቢነት አለው። እኔ ደግሞ በዚህ ስራ ጎበዝ ነኝ፣ ግንባታ ይሰኛል። ምክር ቤት ውስጥ የሚገኙ ሪፐብሊካኖች ትራምፕ በምርጫ ዘመቻው ወቅት እንደ ተናገሩት እነዚህን ወደ 11 ሚሊዮን የሚሆኑ የውጭ አገር ስደተኞች ወደ አገሮቻቸው እንደማይመልሷቸው በግልጽ አስቀምጠዋል። በዚህ በትናንቱ ሲክስቲ ሚኒትስ የተባለው ኢንተርቪው ላይ ግን አንዳንዶቹን ወደ ሀገራቸው እንደሚልኳቸው ነው የገለጡት። ምን ልናደርግ ነው ያቀድ ነው? አስቀድመን ወንጀለኞቹን የወንጀል ሪከርድ ያለባቸውን ወረበሎቹንና የሱስ አሳያዥ መድኃኒት ተጠቃሚዎቹን መለየት ነው። እንደዚህ ያሉ ብዙ ናቸው። ምናልባትም ሁለት ሚሊዮን ወይንም ሶስት ሚሊዮን ሊሆኑ ይችላሉ። እነዚህ እዚህ ሀገር የሚገኙት በሕገ ወጥ መንገድ በመሆኑ ግን ከሀገራችን እናስወጣቸዋለን። ድንበራችን አስተማማኝ ከሆንና ሁሉም ነገር ከተረጋጋ በኋላ ግን ስለ እነዚህ ድንቅ ስለ ተባሉ ሰዎች የተነሳውን ጥያቄ ልናጤን እንችላለን። የቀድሞው እጩ ተወዳዳሪ ሴናተር በርኒ ሳንደርስ ትክክለኛ ለሆነ ነገር ሰፊው ሕዝብ ውስጥ እንቅስቃሴ መጀመር ይኖርበታል ይላሉ። በሐኪም ለሚታዘዙ መድኃኒቶች ከዓለም የላቀውን ከፍተኛ ዋጋ የምንከፍልበት አጥጋቢ ምክንያት የለም። ለመላው ህዝባችን አስተማማኝ የጤና ዋስትና ከማይሰጡ ታላላቅ አገሮች አንዷ መሆናችን በቂ ምክንያት የለውም። የፕሬዝዳንት ኦባማን አይነተኛ የጤና ዋስትና ህግ እንደሚሰርዙ የተናገሩት ዶናልድ ትረምፕ ኦባማ ኬር ከተባለው ከዚህ የጤና ፕሮግራም ጋር አንዳንዶቹን አስቀርተው በሌላ እንደሚተኩ ነው የተናገሩት።